የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ታህሳስ 26 2015 ዓ ም ዝግጅታችን ጀመረ።

የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህወሓት መለያዎች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው ላይ ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል የሚል ትዊት ካሰፈሩ

በኋላ ነው። ይህንን የተመለከተ ዘገባ በአብይ ርዕስ ይዘንላችኋል። በሌላ ዜና ደራሽ ውስጥ ሁለት ሰዎች ተገደሉ። ተጠርጣሪ ወንጀለኛን አገኘን በሚል ቶፕ አንድ ተጠርጣሪ ሞደ፣ በመሀል አንድ ፖሊሲን ህይወቱ ተሰዋ

ተደራጅተው በመደበኛ ፖሊስ አባሎች ላይ ባልጠበቁት ሁኔታ ተኩስ ይከፍታሉ። በዚህ ተኩስ ልውውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል ተገልጿል። አስቀድሞ የሰማችኋቸው የደራሼ ከተማ ነዋሪ ናቸው። ተከትሎ የሰማችኋቸው ደግሞ ለፖሊስን

ምላሽ ነው። የዚህንም ዘገባ ዝርዝር በመጽሔት ግሽታችን ይዘንላችኋል። ሌሎች በርከት ያሉ ቅንብሮችንም እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምጽ ቅንብር፣ እንዲሁም አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። እስከ ምሽቱ አራት ሰዓት

አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታየ ነኝ።

የዓለም ቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ጋር በመተባበር ዛሬ በመቀሌ አስር አምቡላንሶችና ሌሎች አምስት ተሽከርካሪዎችን አበርክቷል። በርክክቡ ስነ ስርዓት ላይ የኢትዮጵያ ቀይ መስቀል ፕሬዚደንትና የትግራይ ክልል የቀይ መስቀል ቅርንጫፍና የክልሉ የጤና ቢሮ ኃላፊዎች ተገኝተዋል። አምቡላንሶቹ ታካሚዎች ላይ በመጓጓዣ እጥረት ሲደርስ የቆየውን ከባድ ችግር ለመቅረፍ ተስፋ የሚሰጥ መሆኑን

ባለስልጣናቱ ጠቅሰዋል። የትግራይ ክልል የጤና ቢሮ ኃላፊ ዶክተር አማኑኤል ኃይሌ የመጡት አምቡላንሶች በተለይ የማዋለድ አገልግሎት የሚያስፈልጋቸውን ነፍሰ ጡር ሴቶች ለማጓጓዝ እንደሚረዱ ገልጸው ተጨማሪ አምቡላንሶች ይመጡልናል ብለን ተስፋ እናደርጋለን ብለዋል። ባለፈው ቅዳሜ በአዲስ አበባ ቦሌ አውሮፕላን ጣቢያ ላይ ታስረው የነበሩትና የተለቀቁት ኢትዮጵያዊ አሜሪካዊው የትልቅ ኩባንያ ባለቤት አቶ ተሺታ ቱፋ

ትናንት ማክሰኞ ወደ መኖሪያቸው ወደ ሚኒሶታ መመለሳቸው ታውቋል። አቶ ተሽታን በሚኒያፖሊስ ሴንት ፖል አውሮፕላን ጣቢያ ቤተሰቦቻቸውና የማህበረሰባቸው አባላት አቀባበል አድርገውላቸዋል። ዛሬ ቪኦኤ ያነጋገራቸው በመቶች የተቆጠሩ ሰራተኞችን የሚያስተዳድረው ሜትሮፖሊታን ትራንስፖርቴሽን ኔትወርክ ኩባንያ ባለቤት የሆኑት አቶ ተሽታን በደህና መግባታቸውን ገልጸው ስለ ጉዳዩ በዝርዝር ለመናገር ግን ለጊዜው ዝግጁ እንዳልሆኑ ጠቅሰዋል።

ተሽታ ከእስር ተለቀው ወደ አሜሪካ እንዲመለሱ የሚኔሶታ ባለስልጣናት እንዲረዱ ቤተሰቦቻቸው ጠይቀው እንደነበረ ሲታወስ። የሚኔሶታ ሴኔተር ኤሚ ክሎበቻር በትዊተር ባወጡት ጽሁፍ ጽህፈት ቤታቸው ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ሲነጋገርበት እንደነበረ ጠቅሰው ተለቀው ወደ ቤታቸው መመለስ ላይ የመሆናቸው ዜና

እፎይታ ሰጥቶኛል ብለዋል። ስለ አቶ ተሽታ እስር ጉዳይ ቪኦኤ ከኢትዮጵያ መንግስት ማብራሪያ የጠየቀ ሲሆን እስካሁን ምላሽ አላገኘም። እንደ አውሮፓውያን አቆጣጠር በ1992 ዓ ም በፖለቲካ ስደተኝነት ወደ አሜሪካ የመጡት አቶ ተሽታ ከዕቃ ማጠብ ስራ ተነስተው ብዙ ሚሊዮን ዶላር የሚያንቀሳቅስና በመቶዎች የተቆጠሩ ሰራተኞች ያሉት የትራንስፖርት ኩባንያ ለማቋቋም የበቁ ሰው ናቸው።

ሶማሊያ ውስጥ ዛሬ ረቡዕ በተፈጸሙ ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ አስር ሰዎች መገደላቸው ተገለጠ። አጥፍቶ ጠፊዎቹ ኢላማ ያደረጉት የመንግስቱ ኃይሎች የአልሸባብ ታጣቂዎችን እያጠቁ በሚገኙበት አካባቢ ያሉ ወታደራዊ ተቋማትን እንደነበረ የሀገሪቱ ፖሊሶች አስታውቀዋል። ጥቃቱ ንጋቱ ላይ የደረሰው ሂራን ክፍለ ግዛት ማሐስ የሚባል ወረዳ ውስጥ ሲሆን

ነዋሪዎች ለአሶሲየትድ ፕሬስ በሰጡት ቃል ፍንዳታው በከተማዋ ዙሪያ ከተሰማ በኋላ ብዙ ወታደሮችና አብረዋቸው የነበሩ ጋዜጠኞችን ጭምር ከጥቃቱ ቦታ አውጥተናል ብለዋል። ሁለቱ ፈንጂ የተሞሉ መኪናዎች ሲቪሎች በሚበዙበት አካባቢ መፈንዳታቸውን ነው የፖሊስ ባለስልጣኑ የገለጹት። አልሸባብ ለጥቃቱ ኃላፊ ነኝ ብለዋል።

በሌላ የሶማሊያ ዜና በሶማሊያ የሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል ሶስት አባላት በዩጋንዳዊ ባልደረባቸው ተተኩሶባቸው መገደላቸውን የዩጋንዳ የጦር ኃይል አስታወቀ። የዩጋንዳ የመከላከያ ኃይሎች ቃል አቀባይ ብርገደር ጄኔራል ፌሊክስ ኩላዬጌ በሰጡት መግለጫ ወታደሩ ሰኞ ጠዋት ከእንቅልፉ ብድግ ብሎ ባልደረቦቹ ላይ ጥይት አርከፍክፎባቸዋል ብለዋል።

አራቱም የሞቃዲሾ የአውሮፕላን ጣቢያ ጥበቃ አባላት እንደነበሩም ነው ባለስልጣኑ የገለጹት። አጥቂው በቁጥጥር ስር መዋሉንና ወደ ዩጋንዳ ተወስዶ የጦር ፍርድ ቤት እንደሚቀርብ አክለው ገልጸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። በማላዊ የትምህርትና የጤና ጥበቃ ጉዳይ መብት አራማጆች መንግስት የኮለራ ወረርሽኝን ለመቅታት በሚል

ሁለት ከተሞች ውስጥ የሚገኙ ትምህርት ቤቶችን መዝጋቱን እየነቀፉ ነው። በቆሻሻ ውሃ አማካይነት በባክቴሪያ በሚዛመተው ተውሳክ በማላዊ 18 ሺህ ሰዎች የተያዙ ሲሆን ካለፈው መጋቢት ወር ወዲህ ብቻ 600 የሚሆኑ ሰዎች ሕይወታቸው አልፏል። ላሜክ መሲና ከብላንታየር ያስተላለፈውን ዘገባ እንግዶ ወልዴ ያቀርበዋል።

በአገሪቱ ፕሬዝደንት የተቋቋመው የኮሮና ቫይረስ እና የኮሌራ ወረርሽኝ ግብረ ኃይል ባለፈው ሰኞ ባወጣው መግለጫ በአገሪቱ መዲና ሊሎንግዌ እና በንግድ ማዕከሏ ብላንታይር ያሉ ትምህርት ቤቶች መዘጋታቸውን አስታውቋል። ካለፈው መጋቢት ጀምሮ እስከ ሰኞ ድረስ ተውሳኩ 620 ሰዎችን ገድሏል። 18222 ደግሞ በበሽታው ተይዘዋል። ኩምቢዜ ቺፖንዳ የግብረ ኃይሉ ተባባሪ ሊቀመንበር ሲሆኑ የአገሪቱ የጤና ጥበቃ ሚኒስትርም ናቸው።

ውሳኔ ላይ የተደረሰው የኮሌራ ወረርሽኙ በሁለቱ ከተማዎች በጣም እየጨመረ በመምጣቱ ነው ብለዋል። ባለፉት ሰባት ቀናት ብቻ 2773 ሰዎች በበሽታው ሲያዙ 137 ደግሞ ህይወታቸው ማለፉን መዝግበናል።

ከዚህ ውስጥ 792ቱ የተያዙትና 36ቱ የሞቱት በብላንታየር ነው። በሊሎንግዌይ ደግሞ 536 ሲያዙ 36 ሰዎች ደግሞ ህይወታቸው አልፏል። በማላዊ የትምህርትና የጤና መብት አቀንቃኞች ትምህርት ቤቶቹ እንዲዘጉ የተደረገበት ወቅት ትክክል አይደለም ባይ ናቸው። ሃስቲንግስ ሞሉኮ በማላዊ የግል ትምህርት ቤቶች ማህበር ባላደራ ናቸው።

አንድ በብላንታየር እና ሊሊንዌይ ያሉት ትምህርት ቤቶች ናቸው የተዘጉት። ሌሎች ቦታዎች ያሉት ግን አሁንም ይማራሉ። በኋላ ግን ሁሉም አንድ ላይ ፈተና ይወስዳሉ። እናም በሁለቱም ከተሞች ያሉት ተማሪዎች ትምህርታቸውን ለመጨረስ በቂ ጊዜ አይኖራቸውም። ሞሎኮ ጨምረው እንዳሉት ኮሌራ ከሌላ ቦታ ይልቅ በትምህርት ቤት ይበልጥ ስለ መራባቱ ሳይንሳዊ ማስረጃ የለም። የትምህርት ሚኒስቴር በበኩሉ በተዘጉ ትምህርት ቤቶች ያሉ ተማሪዎች ልክ በኮሮና ወረርሽኝ ወቅት እንደተደረገው

በርቀት ትምህርት እንዲከታተሉ ተደርጓል። የዩክሬን ኃይሎች በምስራቅ ዩክሬን ሩሲያ በያዘችው ከተማ በሚገኘው ወታደራዊ ሰፈር ላይ ባካሄዱት ጥቃት ከባድ ጉዳት የደረሰው

ሩሲያ ወታደሮቿ በሚቀመጡበት አቅራቢያ የጥይትና የሌላም ተተኳሽ ክምችት ስለነበራት ሊሆን ይችላል ስትል ብሪታንያ ተናገረች። የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባሰፈረው ግምገማው የደረሰው ጉዳት ከባድ የሆነው በጥቃቱ በመሳሪያና ጥይት መጋዘኑ ላይም ፍንዳታ በመድረሱ ሳይሆን አልቀረም ብሏል። አያይዞም ሩሲያ ዩክሬንን ከመውረሯን በፊት የጥይት ክምችቶቿን አደጋ በማያደርስ መንገድ ያለማስቀመጥ

ያለባት ታሪክ እንዳላት ይታወቃል ያለችው ብሪታንያ ይህ ተገቢ ያልሆነ አሰራሯ በሰዎቿ ላይ ከባድ ጉዳት እንዲደርስ አስተዋጽኦ አለው ስትል አክላለች። የሩሲያ ጀኔራል ሰርጌ ስርቪኮቭ በጥቃቱ የተገደሉት ወታደሮች ቁጥር ከ63 ወደ 89 ከፍ እንዳለ ዛሬ በሰጡት መግለጫ አስታውቀዋል።

በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አምስት አዳዲስ አባላትን ትናንት በይፋ ተቀብሏል። ባለፈው ሰኔ ወር ያለምንም ተቃውሞ ለቀጣዩ የሁለት ዓመት ጊዜ ለምክር ቤቱ አባልነት የተመረጡት ኤኳዶር፣ ሞዛምቢክ፣ ጃፓን፣ ማልታ እና ስዊትዘርላንድ ትናንት መቀመጫቸውን ይዘዋል። አዲሶቹ አባላት እንደ አውሮፓውያን አቆጣጠር በታህሳስ መጨረሻ የአባልነት ጊዜያቸው ያበቃውን ኬንያን፣ አየርላንድን፣ ህንድን፣ ሜክሲኮንና

ኖርዌይን ተክተዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከተቀሩት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅታይን ለዓለም ዜናዎች እናመሰግናለን። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ የዛሬ እሮብ ይቅርታ፣ ታህሳስ 26 2015 ዓ ም ዝግጅታችንን ነው በመከታተል የምትገኙት።

ለጠቅላላ ጉባኤ የቀረም ነው። በግማሽ ጊዜ ዳኛ ላይ እኔና አውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች፣ ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው፣ በዳኝነት ለረጅም ጊዜ ያገለገሉ ናቸው። እንግዲህ ድምፅ ሲሰጥ እኔ ወደ ዘጠና ሰባት ሀገሮች ለእኔ ነው ድምፅ የሰጡት ወደ ዘጠና ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ ሶስት ሀገሮች ደግሞ ድምፅ ታቅበው ነው ያደረጉት። በዚህ መሰረት ነው እንግዲህ እኔ አብላጫውን ድምፅ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው።

በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ እንዲያገለግሉ ሆነው የተሾሙት የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ ናቸው ለምሽቱ እንግዳ አድርገን ይዘናቸዋል። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም

ልትከታተሉን ጋብዛችኋለን። አሁን ለዕለቱ ወደ ያዝ ነው የአብይ ርዕስ ዘገባችን እንለፍ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህወሓት መለያዎች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊታቸው

ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ማለታቸውን ተከትሎ ነው። በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ከድርጊታቸው እንዲታቀቡ ማድረግ እንደሚገባም ጠቅሰዋል። አቶ የማነ በትዊታቸው የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ህወሓትን የሰላም ሻምፒዮን መስሎ እየታየ ነው ሲሉ ከሰዋል። ኬኔዲ አባተ ዝርዝሩን ይዟል።

የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ማታለልና ውሸቶች የህወሓት መለያዎች ናቸው ሲሉ በአጽንኦት ገልጸዋል። አቶ የማነ በትዊተራቸው ይህን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ባሏቸው አካላት ላይ ቁጣችንን ማሳየት አለብን ካሉ ከአንድ ቀን በኋላ ነው። አቶ ጌታቸው ረዳ በትናንት ትዊታቸው ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላም የማ

ማስፈን አስፈላጊነትን፣ ተፈናቃዮችን ወደ ቤታቸው የመመለስ በሰላም መንገድ ላይ የቆሙትን አጥፊዎች እንዲታቀቡ ማድረግን ለመቀበል አይቸገሩም ብለዋል። ነገሮች ወደ መደበኛነት እንዲመለሱ ለማረጋገጥ የሚደረጉ ተግባራት ሁሉ እንደ ነውር መቆጠር አልነበረባቸውም ያሉት አቶ ጌታቸው ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ሲሉ ማክለዋል። ቀጥለውም በግልጽ ማንነታቸውን ባይጠቅሱም በኢትዮጵያ አንዳንድ ክፍል ያሉ አበረታች ደጋፊዎቻቸውም ለአምባገነኑ ትኩረት የሰጡ

ይመስላሉ ብለዋል። ለእንደዚህ አይነት ተግባር ቁጣችንን ማሳየት አለብን። ሰላም ብቸኛው ጨዋታ ነው ሲሉም ነው አቶ ጌታቸው የገለጹት። የኤርትራው የማስታወቂያ ሚኒስትር የማነ የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ለሁለት ዓመታት የትጥቅ ጦርነት ካደረገ በኋላ ህወሀት እንደተጠበቀው ዛሬ የሰላም ሻምፒዮን መስሎ እየታየ ነው ብለዋል። የህወሀት አጭበርባሪ መሪዎችና ደጋፊዎቹ ተጨማሪ አስጸያፊ ውሸቶችን በማሰራጨት ላይ ናቸው ሲሉም ከሰዋል። ባለፈው ጥቅምት ወር መጨረሻ ላይ

ከኢትዮጵያ መንግስት ጋር የሰላም ስምምነት በተፈራረመው በህወሀትና በኤርትራ መንግስት ባለስልጣናት መካከል ያለው መወነጃጀል የቀጠለው የስምምነቱ የትግበራ ሂደት በተሻለ ምዕራፍ ላይ እንደሚገኝ እየተገለጸ ባለበት ወቅት ነው። በሁለቱ ወገኖች መካከል ያለው መወነጃጀል በዚህ ሂደት ላይ አሉታዊ ተጽዕኖ ያሳድር ይሆን? ከዚህ አንጻርስ ቀጣዩ ሁኔታ ምን ሊሆን ይችላል? የፖለቲካ ተንታኞችን በማነጋገር በቀጣይ ዘገባ እንመለስበታለን። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የእረቡ ምሽት ዝግጅታችን ነው። ወደ መጽሔቱ ዝርዝር እናልፋለን።

በደቡብ ክልል መንግስት መደበኛ ፖሊሶችና በደራሼ ልዩ ወረዳ ነዋሪዎች መካከል በተቀሰቀሰ ግጭት ሁለት ሰው መገደሉን በቦታው ነበር ያሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የክልሉ ፖሊስ ኮሚሽን አንድ የፖሊስ አባልና በወንጀል ይፈለግ ነበር ያሉት አንድ ግለሰብ መገደላቸውን ገልጸው ችግሩ የተፈጠረው በወንጀል ተጠርጥረው የሚፈለጉ ሰዎችን ለማስመለጥ የፈለጉ ቡድኖች በፈጠሩት ሁከት ነው ብለዋል

ይገኛል። ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ያስደምጠናል። የደራሽ ልዩ ወረዳ የአታያ ቀበሌ ነዋሪ አቶ ገነነ ጌታሁን በፖሊስና በቀበሌው ነዋሪዎች መካከል ተፈጠረ ባሉት ግጭት ሁለት ሰዎች መገደላቸውን ተናግሯል። አስራ ሁለት ሰዓት አካባቢ ላይ ተጠርጣሪ ወንጀለኞች አሉ ተብሎ

ፖሊሶች ምድብተኛ ፖሊሶች እና ሌሎችም እኛ ጋር ገብቶ ነበር። ከዛ ምሽት ወደ አስራሁለት ሰዓት አካባቢ ነው እንደዚህ እንደሆነ እዛው ተጠርጣሪ ወንጀለኛ አናገኘን በሚል ቶክስ እየተተኮሰ አንድ ተጠርጣሪ ሞተ። በመሀል አንድ ፖሊስ ሕይወቱ ተሰዋ። በማግስቱ ደግሞ ህዝቡ ሸስቶ ድንገት የህግ አካልም ስለተሰዋ ድንገት ሌላ ነገር ሊመጣብን ግን ይችላል በሚል አካባቢውን ለቀቀ። የክልሉ የጸጥታ ኃይል ወይም ልዩ ኃይሎች ደግሞ ገብቶ

በየግለሰብ ቤቶች ገብተው በር እየሰባበሩ ስለሆነ ንብረት ላይ ጉዳት አድርሰዋል። ዘረፉትን ዘረፉ፣ አንዳንዱ ደግሞ በመረት ላይ ብትንትን ነው አደረጉ። የተፈጠረውን የጸጥታ ችግር ተከትሎ አራት ሺህ ይደርሳሉ ካሉት የቅብለው ነዋሪዎች ውስጥ አብዛኞቹ ወደ ሌላ አካባቢ

መሻሻቸው ነው ገለጹት። አካባቢው እንግዲህ አሁን ለጊዜው ህዝቡ አሁንም ወደ ቀየው አልተመለሰም። በስጋት ሴቶችና ህጻናት ብቻ ናቸው ሰፈር ላይ ያሉ አሁኑ ሰው ስጋት ላይ ስለሆነ ገብቶ ያው ህጋዊ አካል ሲገባ ምናልባት የማረጋጋት ስራ ይሰራል እንጂ

ከገቡ ያው እየተኮሱ ሰውንም ደግሞ አለ ቦታ ይዘው እየከተከቱ ከጥቅም ውጭ ዝል የሚያደረጉ ሰው በስጋት ያው ሸሽቷል ጫካና ማሳ አካባቢ ነው ያለ። አቶ ተስፋዬ ስንታየው የተባለው ሌላ የወረዳው ነዋሪ በበኩላቸው ለወራት ተረጋግተው የነበረው የወረዳው የጸጥታ ችግር እንደገና መቀስቀስ ከዞን መዋቅር ጥያቄ ጋር ይያያዛል ይላሉም። ታውኩ ያሉት ህዝቡን እየረበሹ ያሉት ያው የኛው የመንግስት አካላት ነው። በተለይ ልዩ ኃይልና ፌዴራል ፖሊሶች ናቸው።

ጸጥታ ሰላማዊ አካባቢው ጸጥታ እንዳይኖር ሰላም እንዳይኖር ህዝቡን እያባረሩ ወንጀለኛ እንፈልጋለን እያሉ ህዝቡን እያባረሩ ህዝቡን ያው ወንጀለኛ እንፈልጋለን ብሎ ህዝቡ ላይ አደጋ እያደረሱ ነው። በአንድ በዱላ በተባለ ሁለተኛ ደግሞ በጥይት እየመጡ ይዘው እየገረፉ በፍጥኝ እያሰሩ ሰውን እያሰቃዩ ነው አሉ። የክልሉ ፖሊስ ኮሚሽነር አለማየሁ ማሞ አንድ የፖሊስ አባልና በወንጀል የሚፈለግ ሌላ ግለሰብ መገደላቸውን ለአሜሪካ ድምፅ አረጋግጧል።

አንድ አታያ የምትባል ቀበሌ ላይ የተመደቡ የመደበኛ የልዩ ወረዳው ፖሊስ አባሎች አሉ። በሁሉም አካባቢ ላይ መደበኛ ፖሊስ ወደ አርሶ አደሩ ገብቶ ተመድቦ ስራ እየሰራ ነው ያለው በሰላማዊ ነው። እነዚህ ወደ ቀጠናው የተመደቡ የፖሊስ አባላት እነዚህ የፍርድ ቤት መያዣ ትዛዝ የወጣባቸው ሰዎች ይዞ ለህግ ያቀርባሉ። በዚህ አታያ ቀበሌ ላይ ያሉ የፖሊስ አባላት ሶስት ተፈላጊ ሰዎችን ስር አውለዋል

እነዚህን ደግሞ ሰዎችን ወደ ማዕከል ከመላካቸው በፊት እዛው ቀበሌ ላይ ይዘው እያሉ የእነዚህ ቡድን የሆኑ ተፈላጊዎች ተደራጅተው በመደበኛ ፖሊስ አባሎች ላይ ላልጠበቁ ሁኔታ

ተኩስ ይከፍታሉ። በዚህ ተኩስ ልውውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል ተገሏል። ስለዚህ በዚህ መልክ አንደኛው ከተያዘው ሲያመልጥ፣ አንደኛው ተይዞ ለሕግ የቀረበበት መዳና ያለው የክልሉ የጸጥታ ኃይል ከፌዴራል ፖሊስ ጋር በመቀናጀት ክስ ተመስርቶባቸው በሌሉበት የተመሰከረባቸውን ወንጀለኞች በቁጥጥር ስር

እያዋሉ መሆኑን አስታውቀው ችግሩ የተፈጠረውም እነዚህ ወንጀለኞች እንዳይያዙ የሚያደርጉና ለማስመለጥ የሚፈልጉ ቡድኖች በፈጠሩት ሁከት ነው ብሏል። ፌዴራል አቃቤ ህግም የፌዴራል ፖሊስ መርማሪዎችም ድረስ ካሉ ተመሳክሰው ምርመራዎችን አጣርቷል። በርካታ ተጠርጣሪዎችንም በቁጥጥር ስራ ብለዋል። በርካታዎቹ ደግሞ እስካሁን ድረስ ቁጥጥር ስር ያለዋሉ። የአካባቢ ነዋሪ ማህበራዊ ኑሯቸውን እያቃውሱ ያሉ ቡድኖች አሉ። ለዚህ ይህንን ከወጥ ቡድን ወደ ህግ

እንዲቀርብ ከማድረግ አንጻር በአካባቢው ሰፊ ስራ ሰርቷል። በአጭር ጊዜ ውስጥ በቁጥር ከአምሳ በላይ ተፈላጊዎች የተመሰከረባቸው የፌዴራል ፖሊስና ቃቤግ አጣርቶ ተፈላጊ ናቸው ብለው ፍርድ ቤት ተፈላጊ የሆኑ አካላት ጭምር በር ውለዋል። በደራሽ ልዩ ወርዳ ከዞን መዋቅር ጥያቄ ጋር በተያያዘ በተነሳ ግጭት የወርዳው ባለስልጣናትን ጨምሮ ብዙ ሲቪሎች መገደላቸውን፣ እንደዚሁም የአካባቢውን ሰላም በማወቅ የተጠረጠሩ

በመቶዎች የሚቆጠሩ ሰዎች መያዛቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ። ም ወደ ተከታዩ ዘገባችን ስንወስዳችሁ ወደ ቤንሻንጉል ነው የምናመረው።

በቤንሻንጉል ጉሙዝ ክልል ሲንቀሳቀሱ የነበሩ ታጣቂዎች ከክልሉ መንግስት ጋር ሰላም ፈጥረው ወደ ከተማ ከተመለሱ በኋላ በከተማው ሰላም መስፈኑን አንዳንድ የከማሽ ከተማ ነዋሪዎች ተናገሩ። በሌላ በኩል የቦሮ ዲሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከገቡ ወዲህ በቤንሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም መስፈኑን

አረጋግጠዋል። ፓርቲው በክልሉ ሳይካሄድ የቀረው የሰኔ 2013 ዓ ም አጠቃላይ ምርጫ እንዲካሄድም አሳስቧል። በብሔራዊ ምርጫ ቦርድ የክልሉ ጽህፈት ቤት ምርጫ ባልተካሄደባቸው አካባቢዎች በቅርቡ ምርጫ ለማካሄድ የተያዘ መርሃ ግብር እንደሌለ አስታውቋል። የዚህን ዘገባ ዝርዝር ናኮር መልካም እንደሚከተለው ይዞታል።

በቤኒሻንጉል ጉሙዝ ካማሺ ከተማ ውስጥ እንደሚኖሩ በስልክ የገለጹልን አንዳንድ ነዋሪዎች በክልሉ መንግስትና ታጥቀው ይንቀሳቀሱ በነበሩ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉዴንና ቤኒሻንጉል ሕዝቦች ነጻነት ንቅናቄ ብሄንን ሸማቂ ቡድኖች መካከል

ባለፉት ጥቂት ወራት ውስጥ የሰላም ስምምነት ተፈራርመው በሰላማዊ መንገድ ከገቡ በኋላ ሰላም ሰፍኗል ሲሉ ለአሜሪካ ድምፅ ገልጸዋል። በካማሺ ሆስፒታል ውስጥ ባለሙያ መሆናቸውን የገለጹት አቶ ሙለታ አያና በአሁኑ ጊዜ በከተማውና ካማሺ ዞን ውስጥ ስላስተዋሉት የሰላም ሁኔታ ገልጸዋል። ሰላም ሆኖ ታጣቂዎቹ ወደ የኑሯቸው መግባት የጀመሩ እና ከዛ ጊዜ ጀምረው ከተማውም ሆነ ወረዳው በጣም

አንጻራዊ የሚባል ሰላም ነው ያለ። የጥይት ድምፅ አንሰማም ነበረ። ያ ሆስፒታል እንደ መስራቴ መጣል ቁስለኞች ይመጡ ነበረ። በጥይት በሚጎዱ ሰዎች በተደጋጋሚ የሚመጡበት ነበረ። አሁን ላይ ምንም አይነት የለም። ትራንስፖርትም ከዞኑ በአምስቱም ወረዳ ይሄዳል። አሁን ላይ መኪና ህዝቡም እየተንቀሳቀሰ ነው። የተዘበያዩ ነው። በዚህም ሳቢያ በሆስፒታል ውስጥ የሚገለገሉ ሰዎች ቁጥር መጨመሩን አክለው አብራርተዋል።

ሰዎች ታካሚዎች ወደ ሆስፒታል እየመጡ ነው። በተለይ እናቶች ለመውለድ በዞን ውስጥ ያለው ሆስፒታል ይሄኛው ነው፣ የካማሽ መጀመሪያ ደረጃ ሆስፒታል ብቻ ነው እና የጸጥታ ችግር በነበረበት ጊዜ የካማሽ ከተማ ዙሪያ ብቻ ነበረ አገልግሎት ስንሰጥ የነበረ እንጂ ከሌሎቹ ከአራቱ ወረዳ እንደገናም ደግሞ ከካማሽ ወረዳ ግማሹ የሚሆን አይመጡም ነበረ ለሕክምና። ሁሉም ቦታ ላይ በሪፈራል እየመጡ አገልግሎት እያገኙ ያለበት ነው። ሌላዋ የካማሽ ነዋሪም አሁን ሰላም ወርዷል ሲሉ ተከ

አስከታዩን ተናግረዋል። አሁን በዚህ ሰዓት ያለው ጥሩ ሁኔታ ላይ ነው የሚገኘው እስ አሁን የታጠቁ ኃይሎች ከገቡ በኋላ ሁሉም ነገር ወደ ቦታው ተመልሶ ሁሉም ሰው በሰላም ነው የሚኖረው ከተማ ውስጥ ማለት ነው። ምንም ችግር የለም እዚህ አካባቢ። እንዲቀጥል ለማድረግ ደግሞ ምንድን ነው የሚያስፈልገው? አንደኛ ህዝብና መንግስት አንድ እጅ ሆኖ

አንድ ላይ በቃ ወንጀልን ለማከላከል ማነሳሳት ነው መሆን ያለበት። በሌላ በኩል በክልሉ የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከመንግስት ጋር ስምምነት ፈርመው በሰላማዊ መንገድ ከገቡ ወዲህ በቤኒሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም ሰፍኗል ሲል አስታውቋል። የቦዴፓ ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ

ለአሜሪካ ድምፅ ይህንን በተመለከተ ተናግረዋል። አሁን በክልሉ ከባለፉት አመታት የተሻለ አንጻራዊ ሰላም እና መረጋጋት አለ። አክቲቭ ግጭት የለም። የመንግስት አገልግሎቱም ሪስቶር እያደረገ ነው። አንጻራዊ ሰላም እና መረጋጋት አለ በክልሉ ውስጥ የሰላም ስምምነቱ ውጤት አምጥተዋል ብለን ነው የምንገመግመው። ነገር ግን ፓርቲያቸው ታጣቂዎቹ በሌሎች የስራ ዘርፎች እንጂ በጸጥታ ዘርፍ ውስጥ መሰማራት የለባቸውም የሚል አቋም እንዳለው አስታውቀዋል። የክልሉ መንግስት ከታጣቂዎች ጋር ስምምነት ሲፈጽም ይህ የመጀመሪያው ጊዜ አይደለም። ከዚህ በፊትም

ሶስት እና አራት ጊዜ ስምምነቶችን አድርጓል። ከስምምነቱ በኋላ ታጣቂ ቡድኖች አብዛኞቹ መጀመሪያውንም ከጥታ ማወቅ ውስጥ ሸሽተው የሄዱ በመሆኑ

ከታድሶ ስልጠና በኋላ ተመልሰው ፖሊስ፣ በልዩ ኃይል፣ በጸጥታ በፌዴራል ፖሊስ መዋቅሮች ውስጥ የመግባት ልምድ አለ እዚህ ክልል ውስጥ። ስለዚህ ያን ተመሳሳይ ስህተት መስራት የለብንም አሁን ትጥቁን ከፈታ በኋላ ሰልጥኖ በሙያው ሌላው የልማትና ሌላው ማህበራዊ ጉዳይ ላይ መሰማረት ይችላል። ከዚህ ባለፈ ግን ተመልሶ ጸጥታ አስከባሪ ሊሆን የሚችል አይደለም። ለቤተሰቡም ስነልቦና ይሄ አደጋ ስለሆነ ጥንቃቄ ይደረግ ነው የኛ አቋም። በዚህ ዙሪያ የተጠየቁት የክልሉ ፖሊስ ኃላፊ ኮማንደር ሀሩን

ስለመግለጫውም ሆነ ታጣቂዎቹ ስለሚመደቡበት የስራ ዘርፍ መረጃ የለኝም ሲሉ አጭር ምላሽ ሰጥተዋል። ከክልሉ ጸጥታና ሰላም ግንባታ እንዲሁም ኮሚኒኬሽን ኃላፊዎች ተጨማሪ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በተጨማሪም ቦዴፓ ሰሞኑን ባወጣው መግለጫ በክልሉ በርካታ አካባቢዎች በሰላም ችግር ሳቢያ በሰኔ 2013 ዓ ም ሳይካሄድ የቀረው ምርጫ እንዲካሄድ ጠይቋል ሲሉ አቶ ዮሐንስ አብራርተዋል። የባለፈው አመት ምርጫ አልተካሄደም በእኛ ክልል 2013 ሰኔ ላይ

በጸጥታ ችግር ምክንያት ምርጫው በቤኒሻንጉል ጉምዝ ክልል ስላልተካሄደ ክልላዊ መንግስት አልተመሰረተም። እስከ ሰማንያ እና ዘጠና ፐርሰንት በላይ ምርጫ አልተካሄደም። ስለዚህ የክልል መንግስት አልተመሰረተም። አሁን ስልጣን ላይ ያለው የክልሉ መንግስት በሁለት ሺ ሰባት ምርጫ የተመረጠ እና የስልጣን ጊዜ ያበቃለት ነው። ስለዚህ በህዝብ የተመረጠ አመራር የሚሰጥ አስተዳደር መኖር ስላለበት በሁለት ሺ አስራ ሁለት የፌዴሬሽን ምክር ቤት ትርጉም ስልጣኑ የተራዘመለት የክልሉ ምክር ቤት ከዚህ በላይ ሊቆይ ስለማይገባው የኢትዮጵያ ብሔራዊ ምርጫ ቦርድ በአጭር ጊዜ ውስጥ በክልሉ ውስጥ የክልል ምክር ቤት

የአካባቢ ምርጫ እንዲደረግ ማድረግ አለበት የሚል ነው የኛ አቋም። በብሔራዊ ምርጫ ቦርድ የክልሉ ምርጫ ጽህፈት ቤት ኃላፊ አቶ ታደሰ ለማ በአሁኑ ጊዜ በክልሉ ምርጫ ለማካሄድ የተያዘ መርሃ ግብር አለመኖሩን ገልጸዋል። ቦሮ ያለው አንጻራዊ ሰላም ሰፍኗል፣ አሁን ምርጫ ማካሄድ ይችላል ብሎ

መግለጫ ወቶ እንደሆነ እሱን አሁን፣ አዎ አንጻራዊ ሰላም ሰፍኗል ማካሄድ እንችላለን ብዬ ማለት አልችልም። ምርጫ ቦርድም የራሱ ውሳኔ ስለሚኖረው የአንድ ፓርቲ መግለጫ ነው አሁን የሰማነው። በዚህ ጊዜ ምርጫ እናካሄዳለን አዎ ሰላም ሰፍኗል ብሎ ምርጫ ቦርድ የገመገመው ወይ ደግሞ የወሰነው ውሳኔ የለም። ቦዴፓ የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ በመሆናቸው ፓርቲያቸው እንደሚደግፍ አመልክተው፣ ባለመረጋጋቱ ጊዜ የወደሙ መሰረተ ልማቶች ግንባታ ከፍተኛ ትኩረት ይፈልጋል ሲል አሳስቧል። በክልሉ ውስጥ ባለፉት አራት ዓመታት በደረሰው ጥቃት

ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግሥት በርካታ ተፈናቃዮችን ወደየአካባቢያቸው እየመለሰ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። አሁን ወደ ተከታዩ ዘገባችን ስናልፍ የአሜሪካ ተወካዮች ምክር ቤት አፈጉባኤ ትላንት ሳይመርጥ ቀርቷል። አሁንም

ድጋሚ በሂደት ላይ ይገኛል። የትላንትናውን ሂደት የሚዳስስ ዘገባ አሰናድተናል። አዲስ ነገር እንደመጣና እንደተጠናቀቀ የአሁኑን እናስደምጣችኋለን። እስከዚያው ግን የትላንቱን ሂደት ለመዳሰስ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ትላንትና በዋለው ውሎ አፈ ጉባኤውን ለመምረጥ ሶስት ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ የሚቆጣጠሩትን የሪፐብሊካን ፓርቲ ተወካዮች ቢሆን

ም ሀያ የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቨን ማካርቲን በመቃወም ድምጽ ሰጥተዋል። የቪኦኤ የምክር ቤት ዘጋቢ ካትሪን ጂፕሰን የትላንትናውን ውሎ ዳስሰዋለች። እንግዲህ ወልዴ እንደሚከተለው ያቀርበዋል። በመቶ አመት ውስጥ ለመጀመሪያ ጊዜ የአሜሪካ ተወካዮች ምክር ቤት በመጀመሪያው ዙር ድምጽ አሰጣጥ አፈ ጉባኤውን ሳይመርጥ ቀርቷል።

የምክር ቤቱ 118ኛ ጉባኤ በትናንትናው ማክሰኞ ውሎ ሶስት ጊዜ ድምፅ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቪን መካርቲ የሚያስፈልጋቸውን ድምፅ ሳያገኙ ቀርተዋል።

ኤሊስ ስቴፋኒክ በምክር ቤቱ የሪፐብሊካን አባል ናቸው። የዚች ታላቅ ሀገር ሕዝቦች አዲስ አቅጣጫ እንደሚሹ በግልጽ ተናግረዋል። የአክራሪ ግራ ዘመም አጀንዳ እንዲያበቃ ጆ ባይደንን ተጠያቂ አድርጎ ዩናይትድ ስቴትስ ኦፍ አሜሪካን ለማዳን አዲስ አቅጣጫ ይሻሉ።

ከሶስት ድምፅ አሰጣጥና ከበርካታ ሰዓታትም በኋላ የሪፐብሊካኑ እጩ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካኖቹ ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን ሀያ የሚሆኑ የሪፐብሊካን አባላት የመካርቲን በእጩነት መቅረብ ተቃውመዋል። ከተቃወሙት አንዱ የሪፐብሊካን አባሉ ስካት ፔሪ ናቸው።

አፈ ጉባኤ ለመሆን የሚሻው ሰው መንግስት ችግር ውስጥ እንደሆነ ይስማማል። ይህን በበቂ እስከ ቅርብ ጊዜ ድረስ ተናግረዋል። የሚገርመው ግን ለ14 ዓመታት አመራር ላይ ሲቆይ ይህን ለመቀየር ምንም ያደረገው ነገር የለም። መካርቲን የተቃወሙት ሃያዎቹ አባላት ድምፃቸውን ለወግ አጥባቂው ሪፐብሊካን ጂም ጆርዳን ሰጥተዋል። ሌላው የሪፐብሊካን አባል ማትጌትስ ይህን ይላሉ

ምናልባት ለአፈ ጉባኤ ስራ ትክክለኛው ሰው ስራውን በጉጉት የሚፈልገው ሰው ላይሆን ይችላል። ሁሉም 212 የምክር ቤት የዲሞክራቲክ ፓርቲ ተወካዮች ድምፃቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፈሪስ ሰጥተዋል። የላቲን ዝርያ ያላቸው ዲሞክራቱ ፒት ታጊላር ጥቁር አሜሪካዊውን ሐኪም ጀፈሪስን ለአፈ ጉባኤነት በዕጩነት አቅርበዋል።

ክብር ተጻሐፊት በታሪክ ለመጀመሪያ ጊዜ አንድ የላቲን ሰው ይህን ምክር ቤት እንዲመራ አንድ ጥቁር ሰውን በእጩነት አቅርበዋል። ሐኪም ጀፍሪስም ሆኑ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሊያገኙ ባለመቻላቸው ሌላ አስታራቂ እጩ መቅረብ ያለበት ይመስላል። የምክር ቤቱ አባላት አፈ ጉባኤ ሳይመርጡ ቃለ መሐላ መፈጸምም ሆነ ስራ መጀመር አይችሉም።

ምክር ቤቱ አራተኛ ዙር ድምፅ ለመስጠት ዛሬ ኩለቀን ይሰበሰባል ተብሎ ይጠበቃል።

እንግዲህ እንደሰማችሁት ምክር ቤቱ ዛሬ በእኩለ ቀን ላይ ይሰበሰባል ተብሎ ይጠበቅ ነበር። ተሰብስቧል፣ ውሳኔም ተላልፏል እንዳል ነው። አሁንም አልተመረጡም። እንግዲህ ዘርዘር ያሉ ዘገባዎች እንደደረሱን መልሰን ይዘንላችሁ እንመጣለን። አሁን ደግሞ ወደ ሶማሊያ ነው የምንወስዳችሁ

የሶማሊያ ፕሬዝዳንት ሀሰን ሼክ መሐሙድ አዲሱን የአውሮፓ አመት አስመልክቶ ባለፈው እሁድ ባሰሙት ንግግር

ሀገራቸው የአልሸባብ እስላማዊ ሚሊሻዎችን በዚህ አመት እንደምትደመስስ ተናግረዋል። ባለፈው አመት በፕሬዚዳንቱ አልሸባብ ላይ ያወጁት ሁሉን አቀፍ ጦርነት አማጽያኑን እየገፉ ይቆጣጠሯቸው ከነበሩ አንዳንድ አካባቢዎች በማስለቀቅ ስኬት ማስመዝገቡንም በዚሁ ንግግራቸው ላይ አንስተዋል። ሶማሊያ ደህንነትን የማስከበሩን ስራ ከአፍሪካ ህብረት ሰላም አስከባሪዎች እጅ እንደ አውሮፓውያን አቆጣጠር በ

በ2024 ዓ ም ትረከባለች ሲሉም ፕሬዚዳንቱ ጨምረው ተናግረዋል። መሐመድ ሼር ኑር ከሞቃዲሾ የላከልን ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል። የሶማሊያ ብሔራዊ ጦር በማዕከላዊ ሶማሊያ በሚገኙ የአካባቢ ሚሊሻዎች እርዳታ አልሸባብ ላይ በቅርቡ ያስመዘገባቸው ድሎች ሽብርተኝነትን በአገር ውስጥ የመዋጋትን አህጉራዊና ዓለም አቀፋዊ ትኩረት እንዲስብ አድርጎታል።

የሶማሊያው ፕሬዚደንት ማህሙድ ባሰሙት ንግግር ከእስልምና መንገድ የወጡ ወይም ከዋሪጅ ሲሉ የጠሩትን አልሸባብ ለማጥፋት ሶማሊያውያን ከጎናቸው እንዲቆሙ ጠይቀዋል። የትም ቦታ የሚኖሩ ቢሆንም ሶማሊያውያን ሐዋሪጅ ላይ አቋም ወስደዋል። ይህ ጦርነት ለውጥ እያመጣ ወደ መጠናቀቁ ተቃርቧል። በ2023 ሶማሊያ

የበለጸገችና ሰላማዊ እንደምትሆን ተስፋ አድርጋሉ። የቀድሞ ምክትል ጠቅላይ ሚኒስትርና አሁን ሶማሊያ ላይ ያተኮረው የአፍሪካ ቀንድ የፖሊሲና ምርምር ተቋም ዳይሬክተር አህመድ አብዲሰላም ፕሬዚደንቱ መንግስት የደህንነቱን ስራ ከአፍሪካ ሕብረት ሰላም አስከባሪዎች እጅ እንደሚወስድ መናገራቸውን ደግፈውታል።

ደህንነት የአገሪቱ ቁልፍ ጉዳይ እስከሆነ ድረስ የፕሬዚደንቱ ዓመታዊ ንግግር ተቀባይነት ሊያገኝ ይገባል። ደህንነትን አስመልክቶ ፕሬዚደንቱ ኃላፊነቱን የወሰዱበት ጊዜ ለማመላከት የቅዳቸውን የጊዜ ሰሌዳ ማመልከታቸው ትልቅ ነገር ነው።

ይሁን እንጂ ሞቃዲሾ ውስጥ የሚገኙት የፖለቲካ ተንታኙ አብዱላሂ ጋፎው የፕሬዝደንቱን ንግግር አስመልክቶ ጥርጣሬ አላቸው። የፕሬዝደንቱን ንግግር ከሰማው በኋላ በአሁኑና የቀድሞዎቹ ፕሬዚደንቶች በሰጧቸው ንግግሮች መካከል ምንም ልዩነት አላየውም። ደህንነትን አስመልክቶም ሁሉም ፕሬዝደንቶች ከአፍሪካ ህብረት ላይ ኃላፊነቱን እንደሚወስዱ ተናግረዋል። ስለዚህ የተለወጠ ነገር የለም።

ጋፈው የአፍሪካ ህብረት ኃይሎች መውጣት አሁን ድረስ በተባበሩት መንግስታት የመሳሪያ ማዕቀብ ስር ባለችው ሶማሊያ ሁኔታዎችን የበለጠ ያወሳስበዋል። ይህ ደግሞ ለሶማሊያ የደህንነት ኃይሎች አቅምን ለመገንባት መሰናክል ይሆናል ብለዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎች እንደ ኤሮፓ አቆጣጠር ከ2007 ጀምሮ ጠንካራ የመንግስት ይዞታዎችን አስከብረው መቆየታቸው ተመልክተዋል።

የተከበራችሁ አድማጮች የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዝግጅቶቻችንን ከራዲዮ በተጨማሪ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እንዲሁም ፕሮግራማችንን አዳምጣችሁ ለአስተያየትና ለጠቆማዎቻችሁ ሆርን

ሆርን አት ቪኦኤ ኒውስ ዶት ኮም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ኢሜይል ልታደርጉልን ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዴሞክራሲ በተግባር

በዛሬው የዴሞክራሲ በተግባር መሰናዷችን አንድ እንግዳ ጋብዘናል። እንግዳችን የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው እንዲያገለግሉ የኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳን ሾመዋቸዋል።

ከ20 ዓመታት በላይ የዳኝነት ልምድ ያላቸው አቶ ሰለሞን ሹመቱን ያገኙት ከ170 ሀገሮች ከተወዳደሩ 380 አመልካቾች ተመርጠው ሲሆን ለሚቀጥሉት ሰባት ዓመታት በዓለም አቀፍ ተቋሙ ሰራተኞች የሚፈጸሙ ወንጀሎች ወይም ደግሞ የተጠረጠሩ ሰዎችና የሙግት የመብት ጥሰቶች ላይ

የሚደረጉ ሙግቶችን ዳኛ ሆነው ያገለግላሉ። ስመኝሽ የቆየ ከአቶ ሰለሞን ጋር ቆይታ አድርጋለች። እንደሚከተለው ይቀርባል። የብዙዎች ጥያቄ መስሎ የሚሰማኝ የግማሽ ጊዜ ዳኛ ምን ማለት ነው የሚለው ይመስለኛል፣ እና እስኪ በሱ እንጀምር። የተባበሩት መንግስታት ድርጅት በእንግሊዝኛው አጠራር ዩኤን ዲስፒት ትራይቡናል በሚባለው አንቺ እንዳልሽው የተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት ማለት እንችላለን በአማርኛ

ምክንያቱም የውስጥ የአስተዳደር ጉዳዮችን የሚመለከት ፍርድ ቤት እንደመሆኑ መጠን ይሄ ትራይቡናል ወደ ዘጠኝ ዳኞች አሉት። ከዘጠኙ ዳኞች ውስጥ ሶስቱ በሙሉ ጊዜያቸው እዛ ጋር የሚሰሩ ፉልታይም ጃጅ ይባላሉ፣ ስድስቱ ደግሞ የግማሽ ጊዜ ዳኞች ወይም ሀፍታይም ጃጅ ይባላሉ። የዚህ የግማሽ ጊዜ ዳኞች የሚባሉት ደግሞ በሙሉ ጊዜ እነዚህ ቦታዎች ላይ መሄድ መቀመጥ አስፈልጋቸውም

እንደ ስራው ፍሰት እና እንደ ስራው ብዛት በአመት ከሁለት ወር እስከ ስድስት ወር ማክሲመም ስራ ላይ ሊሰማሩ የሚችሉ ስድስት ወር ነው። በአንድ አመት ጊዜ ውስጥ ችሎቱ በሚገኝበት ቦታ ላይ ናይሮቢ፣ ጄኔቫ እና ኒውዮርክ እየሄዱ ችሎቱ የሚያስችሉበት ቦታ ላይ ሄደው በዳኝነት ተሰይሞ የሚሰሩ ሰዎች ናቸው። እንግዲህ ስድስቱ ዳኞች

የመጀመሪያው ኢትዮጵያዊ ኖት ካልተሳሳትኩኝ እና ከስም ተወዳዳሪዎች መካከል ነው ተመርጠው ይህን ሹመት የተቀበሉት። ከሌሎች ተወዳዳሪዎች የተሻለ እርሱን ብቁ ያደረጉት ነገር ምንድን ነው? ወደ ሶስት መቶ ሰማና አመልካቾች ናቸው ያመለከቱት ከሁሉም አህጉሮች ከአፍሪካም፣ ከሰሜን አሜሪካም፣ ከላቲን አሜሪካም፣ ከምዕራብ አውሮፓም፣ ምስራቅ አውሮፓም፣ ከኤሽያ ፓሲፊክም፣ ከአውስትሬሊያም፣ ከሁሉም አህጉሮች ኢንተርናል ጀስቲስ ካውንስሉ ይሄንን መረጣ ሲያደርግ በሪፖርቱ ላይ እንዳመለከተው

የትምህርት ዝግጅታችንን የስራ ልምዶቻችን በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ የስራ ልምዶቻችን፣ እንዲሁም የጽሁፍ ፈተናዎቻችንን ኢንተርቪው፣ ከኢንተርቪውም አልፎ ደግሞ በእያንዳንዱ ሀገር ላይ ስለ እጩ ተወዳዳሪዎቹ ዲዩደሊጀንስ ሰርች ያለው ነው የሚለው ሪፖርቱ። ዲዩደሊጀንስ ሰርች አለ። ለምሳሌ እያንዳንዱ ሀገር ተወዳዳሪዎቹ በሚገኙበት የሊጋል ኮሚኒቲ የጠበቆች ማህበር

ስለ ሙያ ብቃታችን፣ ስለ ስነ ምግባራችን፣ ስላለን ሪፑቴሽን፣ ስላለን መልካም ስምና ስነ ምግባር እነዚህ ነገሮችን ጠይቀን አጣይቀን ቴስቲሞኒዎቹን ሁሉ ማስረጃዎቹን አሰባስበና ነው የሚሉት ለጠቅላላ ጉባኤ እየቀረም ነው። በግማሽ ጊዜ ዳኛ ላይ እኔ እና የአውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች፣ ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው፣ በዳኝነት ለረጅም ጊዜ ያገለገሉ ናቸው። በድምፅ በበስጠት ሂደትም እንግዲህ ድምፅ ሲሰጥ

እኔ ወደ ዘጠና ሰባት ሀገሮች ለእኔ ነው ድምፅ የሰጡት ወደ ዘጠና ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት

ወደ ሶስት ሀገሮች ደግሞ ድምፅ ተአቅቦ ያደረጉት። በዚህ መሰረት ነው እንግዲህ አብላጫውን ድምፅ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው። በአስተዳደር ስራ ውስጥ ከሚነሱ ወንጀሎች፣ በተለይ በአፍሪካ ውስጥ በተደጋጋሚ ጥያቄ የሚነሳበት በሰላም አስከባሪ ሀይሎች የሚፈጸሙ የፆታ ጥቃቶች አንዱ ነው እና ብዙ ጊዜ ያለመከሰስ መብትን ተጠቅመው ለፍርድ አይቀርቡም የሚል ቅሬታዎች ብዙ ጊዜ ይነሳሉ እና አሁን በዚህ በዳኝነት መንበር ላይ ሲቀመጡ ይህን ጉዳይ እንዴት ይመለከቱታል? የተባበሩ መንግስታት ድርጅት ባይዘወይ

በዓለም ላይ ከመቶ ሺህ በላይ ሰራተኞች አሉት። ቅድም እንዳለው እነዚህ ሰራተኞች ሁሉ መብቶች፣ ጥቅሞች፣ ግዴታዎች አሏቸው።

ግዴታዎችን ያልተወጡ ሰዎች ይኖራሉ። መብቶቻቸው የሚጣስባቸው ይኖራሉ። የሚወሰኑ አስተዳደራዊ ውሳኔዎች ቅድም እንዳልን ነው። አቢዞች ጥቃቶችን የሚያደርሱ ሕግን የሚጥሱ ሁኔታዎች ሊፈጸሙ ይችላሉ። እነዚህ ነገሮችን ሁሉ እንግዲህ ትራይቡናሉ ጁሪስዲክሽን አለው። እነዚህ ነገሮችን ኢንተርቴን አድርጎ ተቀብሎ የመወሰን ነገሮችን ስልጣኖች አሉት። ለዚህም ተጠያቂነትና ትራንስፓረንት የሆነ አካሄድን ለመከተል ነው። እንግዲህ የተባበሩ መንግስታት ድርጅትም ይህንን

ትራይቡናል ያደራጀው በምን አይነት ኃላፊነት የሚሰሩ ናቸው። አለመከሰስ መብት አላቸው። ይሄ መብት የሚነሳ ውስጥ በምን አይነት ሁኔታ ነው? የአለማከሰስ መብት በዋናነት ማንኛውም የተባበሩ መንግስታት ድርጅት ሰራተኞች ደረጃ አለው። ኦፊሻልስ ተብሎ የሚደረጉ አሉ። ለኦፊሻሎች የሚሰጥ የአለመከሰስ መብት ኢሚኒቲ አለ። ከኦፊሻሎችም አልፎ ደግሞ ኤምፕሎይስ ኦፍ ዩናይትድ ኔሽን የሚባሉ አሉ። እነሱም ያለመከሰስ መብት አላቸው። ያለመከሰስ መብቶቹ እንግዲህ ምንድነው?

ለሰራተኞቹ ጥበቃ የሚደረገው በማን ስራዎቻቸውን በሚሰሩበት ሀገሮች የህግ ስርዓት ውስጥ የሚገቡ ከሆነ ላልተፈለገ ጥቃት ይደርስባቸዋል፣ ጉዳት ሊደርስባቸው ይችላል ከሚለው አንጻር ነው። እንግዲህ የተባበሩ መንግስታት ድርጅት ህጎችና መርሆች ለሰራተኞቹም ሆነ ከተባበሩ መንግስታት ድርጅት ኦፊሻሎች ያለመከሰስ

መብት ወይም ኢሚኒቲ የሚባለው የሚሰጣቸው ማለት ነው እንጂ ከህግ ወይም ከተጠያቂነት እንዲድኑ ታሳቢ ተደርጎ አይደለም። ስራዎቻቸውን በተሰጣቸው ኃላፊነት በአግባቡ ማከናወን እንዲያስችላቸው ተብሎ ነው ኢሚኒቲ የሚሰጣቸው። ነገር ግን ኢሚኒቲ በዛ መልኩ የሚሰጣቸው ደግሞ በሌላ መልኩ ደግሞ የራሱን የሆነ የዳኝነት አካል ደግሞ አደራጅቶ ደግሞ ኢሚኒቲ በሌላ አካል የአቢዞች የመብት ጥሰቶችን፣ የህግ ጥሰቶችን የፈጽሙ አካላት

ወይም እነዚህ አይነት ውሳኔዎችን የወሰዱት አካላት ደግሞ አካውንት አካውንተብል የሚሆኑበትም ስርዓትም ለመዘርጋት ተብሎ ነው እንግዲህ ይሄ ትራይቡናል የተቋቋመው እና ዞሮ ዞሮ ባላንስ ይደረጋል በአንድ በኩል ኢሚኒቲ ይሰጣቸዋል ኢሚኒቲ ደግሞ አብሶሉት ኢሚኒቲ አይደለም በዚህ ያለመከሰት ቢኖራቸው በዚህኛው ደግሞ ተጠያቂነትን ለማረጋገጥ ደግሞ ሌሎች ፍሬምወርኮች እና ሌሎች አካሄዶች ያላቸው መሆኑን ነው እንግዲህ ያንን ነው የሚያመለክተው

እንግዲህ እርስዎን ለዚህ ሹመት ብቆዳ አደረጉት አንደኛው መስፈርት ልመለስ እና ዓለም አቀፍ የዳኝነት ስራዎችን ሲሰሩ የመጀመሪያዎት ጊዜ አይደለም፣ በሄግ አገልግለዋል እና ዓለም አቀፍ ጉዳዮችን መዳኘት ከሀገር ውስጥ የዳኝነት ስራ ምን የተለየ ጫና ወይም ምን የተለየ እውቀት ደረጃ ይጠይቃል? ዓለም አቀፍ ልምድ አለኝ። ሄግ በሚገኘው የፐርማኔንት ኮርት ኦፍ አርቢትሬሽን አርቢትሬሽን ስራዎችን እሰራለሁ። በጉዳዮች ላይም ተሰይሜ በዳኝነት እየሰራሁባቸው ጊዜዎች አሉ።

በተወሰነ ጉዳይ ኢትዮጵያ መንግስት በተከሰተባቸው ጉዳዮች ላይ አርቢትሬተር ከኢትዮጵያ ሳይድ አርቢትሬተር የተወከልኩበትና የዳኝነት ስራ የሰራውበትም አለ። የአርቢትሬሽን የገላጋ የዳኝነት ስራ ማለት ነው። ይሄ ማለት ምንድን ነው? ቅድም እንዳልኩሽ፣ በተለይም ቅድም የጀጅመንት ራይቲንግ እስኪሎች ኢንተርቪዎች ምናምን በሚደረጉበት ጊዜ እዛ አካባቢ ላይ ያካበትኩት ልምድ

እዚህ ስክሪኒንግ ሜካኒዝም ውስጥ በማልፉበት ጊዜ ከራሴ ካገኘቸው ለምሳሌ አገር ውስጥ የምንጽፋቸው የውሳኔ አጻጻፍ ስርዓቶች አሉ። ዳኝነት ላይ ኦልሞስት ወደ ሀያ ዓመት ሰርቻለሁ። በኢትዮጵያ ፍርድ ቤቶች በህግ ወደ ሀያ አምስት ዓመት ሰርቻለሁ። ነገር ግን አገር ውስጥ ያለው የፍርድ አጻጻፍ ስርዓቶች እና በኢንተርናሽናል ትራይቡናሎች ያሉት የፍርድ አጻጻፍ ስርዓቶች የተለያዩ ነገሮች ናቸው። እዛ አካባቢ ላይ በተወሰነ መልኩ ልምድ መኖሩ እዚህ አካባቢ ላይ ለሚደረጉት ፈተናዎችና ውድድሮች ላይ

በጣም እጅግ እጅግ አድርጎ አግዞኛል ብዬ ነው የማስበው እና መረጣውን በሚያከናውኑበት ጊዜ እነዚህ ነገሮች ሁሉ ከግንዛቤ ውስጥ ገብተዋል ብዬ ነው ማስበው። በሀገር ውስጥ ላለው የፍትህ ስርዓት ለሚያበረክቱት አስተዋጽኦስ ይሄ ሹመት ምናልባት የሚያመጣው ግብአት ይኖር ይሆን እና ይህ ሹመት ለሀገር ውስጥ ተቋማት ግንባታ አስተዋጽኦ ያደርጋል ብዬ ነው የማስበው። ሹመቱ አንደኛ ኢትዮጵያ እንደ ኢትዮጵያ በዚህ ዓለም አቀፍ የፍትህ መድረክ ውስጥ ተሳታፊ መሆነው

የኢትዮጵያ ውክልና የኢትዮጵያ ፍላጎቶች እዛ እንዲሰማ ያደርጋል። ከውክልና አንጻር ከውቃፍ ኢትዮጵያም ደግሞ የአፍሪካ ከአፍሪካም አልፎ የግሎባል ሳውዙ ውክልና ከፍ ያደርጋል። የነዚህ ኢንትረስቶች እና ድምፆች እዛ አካባቢ እንዲስተናገዱ ያደርጋል። ሁለተኛ ለኢትዮጵያ በጣም ጠቀሜታ የሚሆነው በዚህ አይነት መድረኮች ላይ ስንሳተፍ አዳዲስ እውቀቶችን፣ ስኪሎችን፣ ክህሎቶችን እንማራለን። በተለይ

ዓለም አቀፍ ፍትህ አካባቢ ጋር የፍትህ አመራሩ የሚጠቀሙበት ስርዓት፣ ሲስተሞችን አዳዲስ አሰራሮችን የማወቅ እድሉ ይኖረኛል። ያን ደግሞ ተመልሰን ከዛም የማገኛቸውን እውቀቶች ሀገር ውስጥ ለሚደረገው የፍትህ ተቋም የፍርድ ቤት ተቋም ግንባታ

አዳዲስ አሰራሮችና እውቀቶችን ለማግኘት በጣም ስለሚጠቅም ለኢትዮጵያ በዛ ደረጃም ሊጠቅም ይችላል። አቶ ሰለሞን በድጋሚ እንኳን ደስ አሉት። ጊዜዎትን ሰጥተው በተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው በተሾሙበት ውስጥ ስለሚሰሯቸው ስራዎች እና አጠቃላይ የስራ ሂደቱ ምን እንደሚመስል ስለ አብራሩልን በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለሰጠሽኝ እድል።

ሰማችሁት። ለዛሬ የረቡዕ ምሽት ዲሞክራሲ በተግባር የያዝነውን መሰናዶ ነበር። አሁን ደግሞ ወደ ኢትዮጵያውያን በአሜሪካ እናልፋለን። በዛሬው የኢትዮጵያውያን በአሜሪካ ዝግጅታችን ዴንቨር ውስጥ ወደሚገኙ ኢትዮጵያውያን

ነው የምናልፈው ቁጥራቸው ከሁለት መቶ በላይ የሚደርስ በተለይ በዴንቨር ኮሎራዶ የሚገኙ ሰበታና አካባቢው የዲያስፖራ ማህበር በሚል መጠሪያ ራሳቸውን ያደራጁ ትውልደ ኢትዮጵያ አባላት

በትውልድ አካባቢያቸው ሰበታ እና በሌሎች የኢትዮጵያ ከተሞች የሚገኙ የተለያዩ የህብረተሰብ ክፍሎችን እያገዙ መሆኑን ለአሜሪካ ድምፅ ተናግረዋል። በተለይም በጦርነት ወቅት ተጎጂ ከሆኑ የህብረተሰብ ክፍሎች የተወሰኑትን በኑሮ የተቸገሩና የቁሳቁስ ድጋፍ የሚያስፈልጋቸውንም ያገዙ መሆኑን

ይህንንም በየአመቱ ቁጥራቸው ወደ አምስት መቶ በላይ ለሚደርሱ ተማሪዎች ሙሉ የትምህርት መርጃ መሳሪያዎችን እንደሚልኩ ገልጸውልናል። ከማህበሩ ምስረታ እስካሁን ወደ አራት መቶ ሺህ ዶላር የሚገመት እርዳታ መላካቸውንም አባላቱ ገልጸዋል። የማህበሩን ፕሬዚዳንት አቶ ፋሪስ ጽጌ ሁሉቃና የፋይናንስ ኃላፊውን አቶ መባተሾ ሽብሩን ደረጀ ደስታ ነው ያነጋገራቸው። ለኢትዮጵያውያን በአሜሪካ እንደሚከተለው ይዞታል።

በዴንቨር ኮሎራዶ የተመዘገበው የሰበታና አካባቢው ኢትዮጵያውያን ዳያስፖራ ማህበር ፕሬዚደንት አቶ ፋሪስ ጽጌ ሁሉቃ ማህበሩን እንደሚከተለው ያስተዋውቃሉ ማህበራችን እንግዲህ በዚህ በአሜሪካ ህጋዊ ሆኖ ከተመዘገበ ሶስት አመት አልፎታል ማህበራችን በአራት አይነት ዘርፎች ነው የሚሳተፈው በትምህርት በጤና በአካባቢ ጥበቃና እንዲሁም በማህበረሰብ ችግሮች ዙሪያ ነው እና በከተማ ውስጥ ቢሆንም ያው ማህበሩ ሀገር አቀፍ ሆነ ጉዳዮች ላይ ይሳተፋል በተለይ ባለፉት ጊዜያት በድርቅ በሰብአዊ በጦርነቱ ምክንያት

ወደ ወገኖች የተለያዩ እርዳታዎች አድርገናል። በለተፈናቀሉ ወገኖች አፋር ድረስ እንዲሁም በሰሜን አማራ ክልሎች የደን እርዳታዎችን አከናውነናል እና በ

የተለያዩ በዓላት እንዲ ለተጎዱ ወገኖች ያው በሰበታና አካባቢ በሚገኙ ወገኖች በዓላትን አስታከን እርዳታዎች እናደርጋለን። ኮሮናን በተመለከተ እና ዘርፈ ብዙ ጉዳዮች ላይ ይሳተፋል ማህበሩ ማለት ነው። ሌላኛው የማህበሩ አመራር አባል ስሜ መባ ተሾመ ሽብሩ እባላለሁ። በደንቨር ኮሎራዶ አውሮራ በምትባል ሁለተኛ ሲቲ ውስጥ ነው የምኖረው። የሰበታ እና አካባቢ ዲያስፖራ የሚባል ማህበር አለ። ታመቶ ኖታል የምናደርገው በሰበታ ጀመርን እንጂ ያው በሁሉም ቦታ ችግር ባለበት

ቦታ በሙሉ እየደረስን እንሞላለን። ሜዛም በካናዳም ያሉ የዚህ የሰበተ ዲያስፖራ አባላት በመሰባሰብ በየጊዜው እያዋጣን

እንደግፋለን። ይሄ በችግር ላይ ላሉ ወንድሞች እህቶች፣ እናቶችንም ገቢ የሌላቸው በብዙ እንደግፋለን። ይዘንም ከዚህ እንሄዳለን። በየበዓሉ ጊዜ ደግሞ በጣም በድህነት ውስጥ ላሉ ሰዎች አብረን እንድናስባቸው በየጊዜው የተወሰነ ድግስና የተወሰነ ገንዘብ እንሰጣለን። ባለፈው ጦርነቱ እንደተጀመረ የማህበሩ ፕሬዚዳንት አብረን ሄደን

አፋር ምግብ አድርሰናል። በቃ በጣም በሞትና በህይወት መካከል ያሉ ምግብ መድረስ ሲገባቸው ነበር። እዛ ራሳችን በፐርሰን ተሸክመን አድርሰናል። በሀያ የሚሆን ሻንጣ መድኃኒቶች ይዘን ሄድን። እንደገና ለወታደሮች ደግሞ ለኢትዮጵያ ዲፌንስ ወከሮች ወልቸር ይዘን አስረከብን። የሰበታ ያላችሁት ለምንድን ነው? ለምንድነው የሰበታ የተባለው? እንግዲህ የሰበታና ዲያስፖራ ሲጀመር በእንደዛ ነው የተጀመረው እንጂ ኢትዮጵያ ስላለው ችግር ነው ባለ

ባለፈው ወለጋ ላይ በነበረው ችግር ገንዘብ አዋተን በመላክ ለተቸገሩት አድርሰናል። እንደገና አፋር አሳያታ ሆስፒታል ጎብኝተን ምንም ነገር የላቸውም ነበር። መድኃኒትና መሳሪያዎች ገዝተን አስረክበናል። እንደገና አሁን ራሱ በግል እኔ ሁለተኛ ጊዜ ገዝተን አስረክበናል። ስሙ የመጣው ሲመሰረት እንግዲህ

እኔ ራሴ ሰበታን የተወለጉ የሰበታና አካባቢ ዲያስፖራ ይባላል እንጂ ችግር ባለበት ቦታ ሁሉ ነው የምንደርስ። ሁሉም ችግር ባለበት ቦታ ሁሉ እንደርሳለን። ዊያር ኢትዮጵያ ነዛ። እኛ ውስጥ የኦሮሚያ ዘር ያላቸው ያላቸዋሉ፣ አማራ አለ፣ ውራጌ አለ፣ ትግሬ አለ፣ ኤርትራዊ አለ። አብዛኛው ኤርትራዎችም አሉ እኛ ጋር። ከዘር ውጭ ነው ይሄ ሁማንተሪያን ሰው በመሬት የምታበቅለውን ምግብ አቶ ሲሞት ወይ ሲታመም ያሳዝናል። እና በዛ መንፈስ ነው የምንረዳው እና ከምንም አይነት ፖለቲካ

ምንም አይነት ከዘር ውጭ ነው። ምክንያቱም ነገ እኛም ትንሽ ነገር ሰርተን ብናት ልጆቻችን ያንን ፈለግ እንዲከተሉ በማሰብ ነው። ማህበሩ ከተቋቋመ ወዲህ እስካሁን በግምት አራት መቶ ሺህ ዶላር የሚደርስ እርዳታ የሰጡ መሆኑን የገለጹት የማህበሩ የፋይናንስ ኃላፊ አቶ መባ ተሾመ የዳያስፖራ አባላት በየጊዜው እንደሚተባበሯቸው በመግለጽ አመስግነው አንድ ምሳሌ ጠቅሰዋል።

ሌላው ደግሞ አሜሪካ ውስጥ ያለው በሙሉ ዲያስፖራ እጅግ ሊመሰገን ይገባል። በእውነት ነው የምልህ። በሶስት ቀን ውስጥ አስራ አምስት ሺህ ዶላር ነው የሰጡ። በጣም ጥሩ ልብ ያላቸው አገራቸውን የሚወዱ። መቼ ነው ይሄንን አስራ አምስት ሺህ ዶላር የሰጡ? ባለፈው አመት ዲሲ ላይ ሜሪላንድ ላይ በነበረው እግር ኳስ፣ አዎ ትንሽ ቦክስ ይዘን ሄድን። ቦክሱን አስቀምጥን እና እያንዳንዱን ህዝብ ሲገባ ጠየቅን።

ውስጥ በምንጠይቅበት ጊዜ ያላቸውን በሙሉ ለግሰውን በሶስት ቀን ውስጥ አስራ አምስት ሺህ ዶላር ሰበሰብን።

እና አስቸኳይ የምግብ እርዳታ ያስፈልግ ነበረ። ለሶስተኛ ጊዜ ማህበሩ ፕሬዚዳንት ያው እህልና ምግብ አስቸኳይ ስለነበር ይዞ በመሄድ አስረክበዋል። እንደገና ለተማሪዎች በየዓመቱ ለሰበታና አካባቢ ተማሪዎች በጣም አቅመ ድካማ ለሆኑ ቤተሰቦች ቦርሳ ለአምስት መቶ ተማሪ የሚሆን ቦርሳ እና ደብተር በየዓመቱ እናደርጋለን። በየዓመቱ እንደግፋለን። ይህን እናደርጋለን። ከጥሬ ገንዘብ በተጨማሪ ማህበሩ ስለሚልካቸው እርዳታዎች እንዲያስረዱ የተጠየቁት አቶ መባ የመጀመሪያ ጊዜ ዘን

He you no. Know.

ምንድን ያደረግ ነው ማህበሩ የሻንጣውን ክፍያ ይከፍላል፣ ኪሎውን ሰው ደግሞ ገዝቶ እንዲሰጠን እና አንዳንዶ ሁለት ሻንጣ መድኃኒት አንዳንዶ አራት ሻንጣ መድኃኒት እና ሀያ ሻንጣ እኔና ፋሪስ ሁሉቃ የሚባል ማህበሩ ፕሬዚዳንት ይዘን ሄደናል። ከዛ በተረፈ ደግሞ ወከር የለም ወከርን ዊልቸር ይዘን ሄደን እሱን ለመከላከያ አስረክበናል። ይህንን አርገናል። ሌላው አፋር ሆስፒታል ውስጥ በጎበኘንበት ጊዜ በጣም የሚያሳዝነው ትልቅ ሆስፒታል ሆኖ ምንም ነገር የላቸውም።

መድኃኒትና ላይፍ ሴቨር የሆነ ለምሳሌ ያል ፕሪማቹር ደሆነ የሚወለዱ ሰዎች እንትኑ የላቸው ማሽኑ እንኳን የላቸው እሱን ገዝተን ሰጠናል። አሁኑም ለሶስተኛ ጊዜ በግልም ሰዎች እየሰጡን ስለሆነ እሱንም አሰባስበን ሰጠናል እና ይህንን አድርገናል። ሌላ በየአመቱ ለተማሪዎች ምንም አቅም የሌላቸው ተማሪዎች ደብተር ከአምስት መቶ በላይ የሚሆኑ በሰበታና አካባቢ ላሉ ደብተሮች፣ ቦርሳ

ይሄ ማቴሪያል በሙሉ እየገዛን እናስረክባለን። ከዚህ ሌላ ያው የኢትዮጵያና የአመት በዓል በደረሰ ቁጥር አንድ በሙስሊም አንድ የክርስቲያን በደረሰ ቁጥር አዋጠን ሰንጋዎች በማረት ትንሽ አመት በዓል መስሏቸው እንዲያሳልፉ አብረናቸው እንድናሳልፍ እሱን እየገዛን እዛ በዓል

በጣም ጥሩ ልጆች አሉ። እዛ ተወካዮቻችን አሰባስበው በማህበር ያበሉልናል። ይህን እናደርጋለን። የማህበሩ ፕሬዝደንት አቶ ፋሪድ ጽጌ ደጋፊ ለሌላቸው ህጻናት ተማሪዎች በየአመቱ ድጋፍ የሚያደርጉ መሆኑን ይገልጻሉ።

በቃዋሚነት ደጋፊ የደጋፊ የሌላቸውን ህፃናት ተማሪዎችን በተለይ አንደኛ ደረጃ ተማሪዎችን በየዓመቱ ትምህርት መሳሪያ እንረዳለን ለአራት ያ ጊዜ አድርገናል። አሁን በዚህ አመት ራሱ መስከረም የትምህርት ዘመኑ ከመጀመሩ በፊት በቁጥር በአብዛኛው በየዓመቱ ከስምንት መቶ እና ከሰባት መቶ በላይ ለሚሆኑ ተማሪዎች ናቸው። እንግዲህ ደብተር፣ የትምህርት ቁሳቁሶች፣ ደብተር፣ እስክሪፕቶ፣ እርሳስ እና የመሳሰሉትን ባይትን ዙሪያ ለምሳሌ በወንድ ገዝተናል። እንደዚሁ በኤምባሲው በኩል

ወደ አስር ሺህ ዶላር ደርሰናል። እንደዚህ ከለተፈናቀሉ ወገኖችም አንድ ላይ አስረክበናል።

የማህበሩ አባላት በቡድን ከሚልኳቸው ሌላ በየግላቸውም የውሃ ጉድጓዶችን በማስቆፈር የጋራ ሽንት ቤቶችን በማሰራት የሰበታ ከተማ ነዋሪዎችን በመደገፍ ላይ መሆናቸውን አቶ ፋሪስና አቶ መባ ገልጸዋል። በኮቪድ ወቅት ወደ 800 ለሚጠጉ ሰዎች የሕክምና እርዳታ እንዲያገኙ ማድረጋቸውንም አስረድተዋል። ለወደፊቱ ጊዜያዊ እርዳታ ብቻ ሳይሆን ቋሚ የመሰረተ ልማት ግንባታዎችን ለማካሄድ ከሰበታ ከተማ ባለስልጣናትና ከህዝብ ተወካዮች ጋር እየተነጋገሩ መሆኑንም የማህበሩ ኃላፊዎች ተናግረዋል።

ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ኢትዮጵያውያን በአሜሪካን ነበር ያስደመጥናችሁ። አሁን ደግሞ ወደ ለዕለቱ ወደ ያዝ ነው የመጨረሻ ዝግጅታችን ነው የምናልፈው ሴቶችና ቤተሰብ

በዛሬው የሴቶችና ቤተሰብ መሰናዶ ወደ ኬንያ ነው የሚወስዳችሁ። በኬንያ የሚታየውን የታዳጊዎች እርግዝና ችግር ለመቅረፍ በዲጂታል አገልግሎቶች የሚሰጥ የወሲብ ትምህርት መጀመሩ ከአምስት ሺህ በላይ ወጣቶችን መሳብ እንደቻለ የኬንያ የጤና ጥበቃ ሚኒስቴር አስታወቀ። በሱዋሂሊ ቋንቋ ኔና ና ቢንቲ ወይም

ከአንድ እህት ጋር ተነጋገሩ የተሰኘው አገልግሎት በሞባይል መተግበሪያና ከክፍያ ነጻ በሆነ የስልክ አገልግሎት አማካኝነት በእርግዝና መጠን በዓለም ሶስተኛ ከፍተኛ ደረጃ የያዙት የኬንያ ታዳጊዎች በስነ ተዋልዶ ጤና ዙሪያ መረጃና የምክር አገልግሎት ይሰጣል። ቪክቶሪያ አሙንጋ ከናይሮቢ ያደረሰችንን ዘገባ ስመንሽ ቆየ ታቀርበዋለች።

ኬንያ በቅርቡ ይፋ ያደረገችው ብሔራዊ መረጃ እንደሚያሳየው ከአምስት ታዳጊ ልጃገረዶች መካከል አንዷ በ19 ዓመቷ እናት ትሆናለች። በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊዎች እርግዝና ኬንያ በዓለም በሶስተኛ ደረጃ ላይ ትገኛለች። በመሆኑም የእርዳታ ቡድኖች የወሲብ ትምህርት በዲጂታል መንገዶች በማቅረብ ችግሩን ለመቅረፍ እየሞከሩ ነው።

በስዋሂሊ ቋንቋ ኔናና ቢንቲ ወይም ወደ አማርኛ ሲመለስ ከአንድ እህት ጋር ተነጋገሩ የተሰኘው የሞባይል መተግበሪያ ለታዳጊዎች ስለ ስነ ተዋልዶ ጤና መረጃ እና ከአማካሪ ባለሙያዎች ጋር በርቀት የመነጋገር እድል ይሰጣል። ለመተግበሪያው ተጠቃሚዎችም የስልክ ቁጥሮችንም ያደርሳል።

ጃኔት አዊኖ መድረኩን በተለይ ለቤተሰብ ምጣኔ ትምህርት እየተጠቀሙ ካሉ ቢያንስ አምስት ሺህ ከሚሆኑ ወጣቶች መካከል አንዷ ናት። በአካል ከማላየው ሰው ጋር ነው የምነጋገረው። ያ ደግሞ በግልጽ እንዳወራ ይረዳኛል። ከማንም ሰው ጋር ስለዚህ ማውራት አልችልም፣ ምክንያቱም አንዳንድ ሰዎች ምስጢር መጠበቅ አይችሉም።

የአንድ ልጅ እናት የሆነችው ቨርጂኒያ ሙቺራ መተግበሪያው እየሰጠ ያለው የስነ ተዋልዶ ጤና መረጃ ለእሷም ይጠቅማት እንደነበር ትገልጻለች። እናቴና አባቴ ስለዚህ ጉዳይ ሊያስተምሩኝ የሚችሉ ሰዎች አልነበሩም። የምንገናኘው ለምግብ ጠረጴዛ ላይ ስንቀመጥ ነው። ከዚያ ሁሉም ወደ እያቅጣጫው ይሄዳል። ስለ ሌላ ነገር ሊያወሩ ይችላሉ። ስለ ስነ ተዋልዶ ጤና ግን አያወሩም።

ስለዚያ ጉዳይ ለእኔ ምንም አይነግሩኝም። የኬንያ ጤና ጥበቃ ሚኒስቴር በመስከረም ወር ያካሄደው ጥናት እንደሚያሳየው በስነ ተዋልዶ ጤና ላይ ያለው የመረጃ እጥረት በአስራዎቹ ዕድሜ ውስጥ ያሉ እርግዝናዎች እንዲባባሱ አስተዋጽኦ አድርጓል።

ባለሙያዎች እንደሚሉትም አብዛኞቹ ታዳጊዎች ስለ ወሲብና ስለ ስነ ተዋልዶ ጤና ከቤተሰቦቻቸው ጋር ማውራት ይፈራሉ። ሪታ አቦኞ የስነ ተዋልዶ ጤና መረብ ውስጥ የሚያገለግሉ ሲሆን ይህን አይነት መረጃ ማግኘት ግን ችግሩን ለረጅም ጊዜ ለማስተካከል ሊረዳ ይችላል ይላሉ። አለቶ ቤክላንስ ኮል ኢፍ ዲ አዶሌሰንስ ቴን ቱ ሴቨንቲን

አብዛኞቹ የሚደውሉት ደንበኞች እድሜያቸው ከ10 እስከ 17 የሆኑ ታዳጊዎች ከሆኑ ማወቅ የሚፈልጉት ስለ የወር አበባ ጉዳይ ነው። ሌሎች ለእርግዝና የማይጋለጡበት ጊዜ የትኛው እንደሆነ ለማወቅ ይፈልጋሉ። አንዳንዶች ደግሞ የወሊድ መቆጣጠሪያ ሊኖረው ስለሚችለው ተጽዕኖ ለማወቅ ፈልገው ይደውላሉ።

የክልሉ ባለስልጣናት ወጣት እናቶችን በሚጠቅሙ ፕሮግራሞች ውስጥ እንዲረዱ በማህበረሰብ ውስጥ የሚገኙ ወጣቶችን እያሰለጠኑ መሆናቸውን ይገልጻሉ። ክርስቲን አዱል ከነዚህ የማህበረሰብ ጤና በጎ ፈቃደኛ አገልጋዮች ውስጥ አንዷ ናት። አንዳንዶቹ ወደ ትምህርት ቤት መመለስ ስለሚፈልጉ ወደ ትምህርት ቤት እንወስዳቸዋለን። ሌሎቹ ትምህርት መቀጠል እንደማይችሉ ስለሚናገሩ

የሙያ ስልጠና እንሰጣቸዋለን። አንዳንዶቹም ተቀጥሮ ስለመስራትና የራስን ንግድ ስለመጀመር ይማራሉ። የኬንያ ጤና ጥበቃ ሚኒስቴር በጉርምስናና ወጣትነት ዕድሜ የሚገኙ ሊያጓጥሟቸው የሚችሉ የሥነ ተዋልዶ ጤና ችግሮችን ለመቅረፍና ሌሎች ጉዳዮችንም ያካተተ የአስር ዓመት ብሔራዊ የሥነ ተዋልዶ ጤና ፖሊሲ በሐምሌ ወር ላይ አጽድቋል።

ልክ እንደ ኔና እና ቢንቲ ያሉ እንቅስቃሴዎችም በመጪዎቹ ዓመታት የታዳጊዎችን እርግዝና ለመቆጣጠር የሚደረገውን ጥረት ያበረታታል ብለው ባለስልጣናት ተስፋ ያደርጋሉ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት

ስታዳምጡት የቆያችሁት የእረቡ ምሽት የአማርኛ ቋንቋ ዝግጅታችን እዚህ ላይ ተጠናቋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ በሚገኙ መላ ባልደረቦቻችን ስም ለዛሬ እንሰናበታችኋለን። በነገው ምሽት እስከምንገናኝ ሰላም፣ በደህና እደሩ።